የሰው ሀብት ልማት ለጤና አገልግሎት በተሰኘው ፕሮጀክት ኢትዮጵያ ወደ ሃምሳ ሺህ የሚጠጉ ባለሙያዎችን ማፍራቷ ተነገረ። ለሰባት ዓመት የቆየው የፕሮጀክት ዘንድሮ እንደሚጠናቀቅና 55 ሚሊዮን የአሜሪካ ዶላር እንደፈሰሰበት ተገልጿል። መለስካቸው አመሀ ዝርዝር አለው። ላለፉት ሰባት ዓመታት ሲተገበር በቆየው በዚህ የጤናውን ዘርፍ የሰው ሀብት ማጠናከሪያ ፕሮጀክት ማጠናቀቂያ ሥነ ሥርዓት ዛሬ ረፋዱ ላይ ሲከናወን የሀገሪቱ የጤና ጥበቃ ሚኒስትር ዶክተር አሚር አማን መልካም ውጤቶች ማስመዝገቡን ገለጹ። ፕሮጀክቱ መንግሥት የያዛቸውን የጤና ልማት እቅዶች ከማሳካት አንጻር ጉልህ አስተዋጽኦ እንዳደረገ ዘርዝረዋል። ከእነዚህም መካከል የጤናው ዘርፍ የሰው ሀብት ልማትና አስተዳደር የሚመራበትን የአስር ዓመት ዕቅድ ማዘጋጀትና በኢትዮጵያ ያለውን የጤና ባለሙያ እጥረት ለመቅረፍ ወደ ሀምሳ ሺህ የሚጠጉ በተለያየ ደረጃና ዘርፍ የሚሰሩ የጤና ባለሙያዎችን አስተምሩ ማብቃትን አስታውሰዋል። ፕሮጀክቱን ስትሬንግተኒንግ ሂውማን ሪሶርስስ ፎር ሄልስ በሚል ስያሜ 55 ሚሊዮን የአሜሪካ ዶላር ድጋፍ የሰጠው የዩኤስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ በኢትዮጵያ ኃላፊ ሌስሊ ሪድ በበኩላቸው ፕሮጀክቱ በሀገሪቱ የጤና አገልግሎት ላይ የሚያመጣውን አዎንታዊ ለውጥ አስረድተዋል። ለጠንካራ የጤና አገልግሎት ስርዓት የበቃ የሰው ኃይል ለመገንባት መዋለነዋይን ማፍሰስ በሚለኩ አዎንታዊ ውጤቶች ይገለጻል። ሀምሳ ሺህ ብቃት ያላቸውን የጤና ባለሙያዎች ማፍራት ለዚህ አንዱ ምሳሌ ነው። ከዚህም በላይ በቁጥር ወይም በሌላ መለኪያ ሊገለጹ በማይቻሉ አዎንታዊ ውጤቶችም የሚታዩ ይሆናሉ። ለምሳሌ በተዋጣለት እንክብካቤ በሙሉ ጥንት በሙሉ ጤንነት የተወለደ ልጃቸውን ለመጀመሪያ ጊዜ በዓይናቸው የሚያዩ ወላጆች የሚሰማቸውን ደስታ ማን ሊለካው ይችላል? የፕሮጀክቱ ዲሬክተር ዶክተር ዳምጠ ወለማርያም በበኩላቸው ለቪኦኤ በሰጡት ቃለ ምልልስ እንደሚያብራሩት ፕሮጀክቱ አራት ቁልፍ ዓላማዎችን ይዞ ሲሠራ ቆይቷል። ከእነዚህም መካከል አንዱ የአመራር አቅምን ማጎልበት መሆኑንና ከፌዴራል ጤና ጥበቃ ጀምሮ እስከ ወረዳ ድረስ የሚገኘውን አመራር በእውቀትና በክህሎት ማብቃት ነው ብለዋል። የጤና ባለሙያን ቁጥር ጥራትን ሳይዘነጉ ከፍ ማድረግ ደግሞ ሌላው ዓላማ ነው ይላሉ ዶክተር ዳምጠው ወልደማርያም። አጥጋቢ አገልግሎት ለመስጠት አንድ ሺህ ህዝብ ባለበት አገር ሁለት ነጥብ ሶስት ዶክተሮች፣ ነርሶችና ሜድዋይፎች ያስፈልጋሉ። የምል ትክክለኛ ስሙ ሜድዋይፍ ነው አዋላጅ የሚለውን ትተነዋል እና ሁለት ነጥብ ሶስት ለአንድ ሺህ ህዝብ ያስፈልጋል። ይህም የሳብሳራን አፍሪካ ስታንዳርድ ነው። የኛ አገር ስታቲስቲክ ነው። እዛ ለመድረስ ገና ገና በጣም ብዙ ርቀት ይቀረናል። ስለዚህ በዚህ ፕሮጀክት የጤና ባለሙያውን በተለይም የሚድዋይፎችን የአንስቴቲስቶችን የሄልዝ ኤክስቴንሽን ወርከሮችን እና ስፔሻላይዝ ነርሶች እና የሌሎችንም ቁጥር መጨመር ነው። ወደ 38 39 ሺ የጤና ባለሙያ ቁጥር ለመጨመር ታቅዶ ወደ 49 ሺ የጤና ባለሙያ እንድመረቅ ተችሏል። በሰባት ዓመት ይሄ እጅግ በጣም ትልቅ ትልቅ ግኝት ነው። የተገኘው ውጤት የሚመሰገን ቢሆንም የጤናው ዘርፍ ከሚፈልገው የባለሙያ ቁጥርና ጥራት አኳያ ግን አሁንም በእጅጉ ብርቱና ብዙ ስራ እንደሚጠይቅ ዶክተር ዳምጠው ያብራራሉ። የጤና ባለሙያ ቁጥር ጨምሯል። ለኢትዮጵያ በቂ ነው፣ በቂ አይደለም በሚልም የክትባት መርሃ ግብር በተሳካ ሁኔታ ለመስጠት አንድ ሺህ ህዝብ ካለ ሁለት ነጥብ ሶስት ዶክተር ነርሶች፣ ሜድዋይፎች ያስፈልጋሉ። እኛ አሁን 0.8 ላይ ነው ያለ። ይሄ እንግዲህ ደግሞ የቆየ ሪኮመንዴሽን ነው የነበረው የዓለም ጤና ጥበቃ ድርጅት። አሁን የኤስዲጂ ኢራ ስለሆነ የሳስቴነብል ዴቨሎፕመንት ጎል አይ መኖር ያለበት የሰው የባለሙያ ቁጥር ከሁለት ነጥብ ሶስት ወደ አራት ነጥብ አራት አምስት ከፍ ብል አጥጋቢ የጤና አገልግሎት መስጠት ይቻላል የሚል እምነት ስላለ፣ ስለዚህ የጤና ባለሙያ ቁጥር እንዲጨምር መንግስት በጣም መስራት ይኖርበታል። አጋር ድርጅቶች ላይ ባይላተራል መልቲላተራል፣ ሌሎችም መደገፍ ይኖርባቸዋል። የዚህ ፕሮጀክት እድሜ በዚህ ቢጠናቀቅም በተለያየ መልኩና የጊዜ ሰሌዳ የሚቀጥል መሆኑ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ዩኤስ አሜሪካ በጤናው ዘርፍ ለኢትዮጵያ ከፍተኛውን ድጋፍ የምትሰጥ አገር ናት ብሏል። ላለፉት አምስት ዓመታት ለልማትና ለሰብአዊ እርዳታ አራት ቢሊዮን የአሜሪካ ዶላር ድጋፍ መስጠቷን መግለጫው ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ